የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ሞገድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 13 የሐሙስ ምሽት ዝግጅታችን ጀመረ። በሁለቱ መሪዎች የተደረጉት ውይይቶች እና በወቅቱ የተሰጡት መግለጫዎች እና ሁለቱ የተፈራረሟቸው ስምምነቶች ይህን ያሳያሉ። የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ያደርሳሉ ተብሎ ይገመታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቱርክ የነበራቸውን ቆይታና ውይይት እንዲሁም በሌሎች ጉዳዮች ላይ የሰጡትን ማብራሪያ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 943 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ። ለህወሀት የኢኮኖሚ ምንጭ በመሆን ሲያገለግሉ የነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶች መዝጋቱን ፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽንስ ዲሬክተር ጄላን አብዲ ለቪኦኤ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሠረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ግን ይህንን ውንጀላ ውድቅ አድርገውታል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሀት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገሮች የሚገኙ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ መሆኑንም ገልጸዋል። በአፋር ክልል አዋሽ ሰባት በእስር ላይ የነበሩት የአውሎ ሚዲያ እና የኢትዮ ፎረም ጋዜጠኞች ተለቀዋል። የኢትዮ ፎረም እና የአውሎ ሚዲያ አራት ጋዜጠኞች እያንዳንዳቸው በአምስት ሺ ብር ዋስትና በትናንትና ዕለት የተፈቱ ሲሆን የአውሎ ሚዲያ ሌሎች አስር ባልደረቦች ደግሞ ከሳምንት በፊት ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ኬኔዲ አባተ ዝርዝሩን ይዟል። ለሰባት ሳምንታት ያህል በእስር ላይ የቆዩት የአውሎ ሚዲያና የኢትዮ ፎረም ዩቲዩብ ጋዜጠኞችና ሌሎች ባልደረቦች በተለያዩ ጊዜያት ከእስር ተለቀዋል። በዩቲዩብ ዘገባዎችን የሚሰሩት የኢትዮ ፎረም ጋዜጠኞች ያየሰው ሽመልስና አበበባዩ እንዲሁም የአውሎ ሚዲያ ጋዜጠኞች በቃሉ አላምረውና ፋኑኤል ክንፉ በትናንትናው ዕለት በዋስትና የተፈቱ ሲሆን የአውሎ ሚዲያ ተጨማሪ አስር ባልደረቦች ደግሞ ከአስር ቀናት በፊት ነሐሴ ሶስት መፈታታቸውን ቪኦኤ አረጋግጧል። ትናንት የተፈቱትን አራት ሰዓት የአውሎ ሚዲያና የኢትዮ ፎረም ጋዜጠኞች የምርመራ የጊዜ ቀጠሮ ጉዳይ ሲመለከት የቆየው አዋሽ ፈንታሌ ወረዳ ፍርድ ቤት ነሐሴ አስር በዋለው ችሎት እያንዳንዳቸው በአምስት ሺ ብር ዋስ እንዲለቀቁ መወሰኑን ጠበቃቸው ታደለ ገብረ መድህን ለቪኦኤ ገልጸዋል። በትናንትናው እለት ከእስር ቤት ወጥተው ከቤተሰቦቻቸው ጋር መቀላቀላቸውንም ጠቁመዋል። ከሳምንት በፊት አስር ሰዎች አፈታ አቤት ኮርፖስ ካቀረቡ ሁላቸው ወቅት አራት ቆይተው ነበር። አራቱ በአምስት ሺ ብር ዋስትና እንዲወጡ ሰኞ ሁለተኛ ነው ተፈቀደላቸው። ስለዚህ ትናንትና ወጥተው ቤተሰቦቻቸው ጋር ተቀላቅለዋል። ከሳምንት በፊት የተለቀቁት ሌሎች የአውሎ ሚዲያ አስር ባልደረቦች ደግሞ በመታወቂያ ካርዳቸው መፈታታቸውን የተገለጸው። አስራ ሁለት የአውሎ ሚዲያ ጋዜጠኞችና ሌሎች ባልደረቦች በፌዴራል ፖሊስ በቁጥጥር ስር የዋሉት ሰኔ 23 2013 ዓ ም ሲሆን የኢትዮ ፎረም ሁለት ጋዜጠኞች ደግሞ ሰኔ 24ና 25 ነበር በቁጥጥር ስር የዋሉት። ጋዜጠኞቹና ሌሎች ባልደረቦቻቸው ከታሰሩ ከሶስት ሳምንታት በኋላ ፖሊስ ተጠርጣሪዎቹን በቦታ ጥበት ምክንያት ወደ አዋሽ ሰባት ወስዶ ማሰሩን ማስታወቁ ይታወሳል። የሁለቱ የዩቲዩብ ሚዲያዎች ጋዜጠኞች እና ሌሎች ባልደረቦች መታሰራቸውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባወጡት መግለጫ ጉዳዩን እየተከታተሉ እንደሚገኙ አስታውቀው እስረኞቹ ፍርድ ቤት እንዲቀርቡ አሊያም እንዲለቀቁ መጠየቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የትግራይ ሁኔታ አሁንም ያልተረጋጋና መጪው ምን እንደሚሆን ለመገመት አስቸጋሪ እንደሆነ የክልሉ ኃይሎች አማራና አፋር ክልሎች ውስጥ የሚያደርጉት እንቅስቃሴም እንደቀጠለ መሆኑን የሚደርሱን ሪፖርቶች ያመለክታሉ ሲሉ የተባበሩት መንግሥታት ድርጅት ቃል አቀባይ ተናገሩ። ወደ ትግራይ በሚያስገባው በአፋር ክልል በኩል በሚያስኬደው መንገድ ላይ አሁንም የሰብአዊ ረድኤት ተደራሽነት በጸጥታ መደፍረስና በጥብቅ ፍተሻ ምክንያት የተገደበ ነው ብለዋል። በየቀኑ አንድ መቶ ምግብና ምግብ ያልሆነ ቁሳቁስ የጫኑ መኪናዎች ማስገባት እንደሚያስፈልግ ማስታወቃቸውን አስታውሰው፣ ይሁን እንጂ በአሁኑ አሰራር በቀን ተፈትሸው ማለፍ የሚችሉት ሰላሳ ተሽከርካሪዎች ብቻ ናቸው ብለዋል። የአቅርቦት፣ የገንዘብ፣ የባንክና የቴሌኮሙኒኬሽን አገልግሎት እጥረቱ የሰብአዊ ረድኤት ስራውን በእጅጉ ጎድቶታል ሲሉም አክለዋል። የመገናኛና መረጃ ቴክኖሎጂ መሳሪያዎች ማስገባት አሁንም እንደተከለከለ ነው ሲሉም ጨምረው አስታውቀዋል። በሌላ ዜና የትግራይ ነጻነት ፓርቲ የክልሉ ጉዳይ በአንድ አካል ብቻ የማይወሰን ስለሆነ ሁሉንም የሚመለከታቸውን አካላት ባካተተ መንገድ መሰራት አለበት ሲል አሳሰበ። ፓርቲው በወቅታዊ ጉዳዮች ላይ ያወጣውን መግለጫ ሙሉጌታ ጽብሃ ተከታትሎታል። የትግራይ ነጻነት ፓርቲ ውናት በዛሬ ዕለት ባወጣው የጽሑፍ መግለጫ በትግራይ ሕዝብ ላይ የዘር ማጥፋት ተግባር ተፈጽሟል ብሏል። በዚህ የዘር ማጥፋት ዘመቻ ደግሞ ለመግለጽ የሚያስቸግሩ ግፎች በህዝቡ ላይ ተፈጽሟል ነው ያለው። የትግራይ ህዝብ ይህ በመመከት ድል እያስመዘገበ ነው ብሎ ይህ የህዝቡ ትግልም ትግራይ ነጻ ሀገር እስክትሆን ድረስ መቀጠል አለበት ብሏል። በአሁኑ ጊዜ ህዝቡ ጥቅመኞች ከራሱ ማራቅ አለበት በማለትም ገልጿል። መግለጫው የፌዴራል መንግስት የአሸባሪ ቡድን አካል የሚላቸው የትግራይ መከላከያ ኃይል ብሎ የጠራቸው ሲሆን እነዚህ ተዋጊዎች ፖለቲካዊ ውድቀት ሳይበግራቸው ትግራይ ከጥፋት አድነዋል ሲል ነው የገለጻቸው። ለትግራይ መንግስት ብሎ ባስተላለፈው መልእክት ደግሞ የትግራይ ጉዳይ በአንድ አካል የሚወሰን አይደለም፣ ሁሉንም ባሳተፈ መንገድ መሰራት ይገባል ብለዋል። ፓርቲው ከዚህ በፊት በክልሉ የተለያዩ ጉዳዮች ትኩረት አድርጎ የሚሰራም ከፓርቲዎች ሲቪክ ማህበራትና የሰራዊት አባላት እንዲሁም ሌሎች የሚመለከታቸው አካላት የተሳተፉበት የሽግግር ጉባኤ በክልሉ መንግስት እንዲዋቀር ጠይቆ ነበር። ይህ ተግባራዊ ካልሆነ ደግሞ በጥብቅ እታገላለሁ ሲል ነው የትግራይ ነፃነት ፓርቲ ውናት ያስታወቀው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ወደ ኮቪድ-19 ዜና ስንሻገር የቻይና የመከላከያ ሚኒስቴር ለኢትዮጵያ የሀገር መከላከያ ሚኒስቴር የኮቪድ-19 ክትባት ድጋፍ ማበርከቱ ተገልጿል። ፋና እንደዘገበው ከቻይና የተላከው 200 ሺህ ሲኖቫክ የኮቪድ-19 ክትባት ርክክብ ተከናውኗል። በግንባር ላይ ተሰማርቶ ለሚገኘው የመከላከያ ሰራዊት ክትባቱን ለማዳረስ ከተለያዩ መስሪያ ቤቶች ጋር በትብብር ስራ መጀመሩንም ነው የገለጸው። የቻይና የመከላከያ ሚኒስቴር ባለፈው ግንቦት ወርም አንድ መቶ ሺህ የኮቪድ-19 ክትባት ድጋፍ አድርጎ እንደነበረ ዜናው አስታውሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎችን እንቆያለን። ሙሉ በሙሉ ክትባት ለወሰዱ አሜሪካውያን ሦስተኛ ዙር የማጠናከሪያ ክትባት ሊሰጥ መሆኑን የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር አስታውቋል። ኢሻ ሳሪ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ከግማሽ በላይ የሚሆነው የአሜሪካ ህዝብ የጸረ ኮቪድ-19 ክትባት በተከተበበት በአሁኑ ሰዓት ሁለተኛውን ክትባት ካገኙ ስምንት ወር ለሞላቸው አሜሪካውያን የማጠናከሪያ ክትባት ሊሰጥ መሆኑን ፕሬዚዳንት ጆ ባይደን ይፋ አድርገዋል። ሁለተኛውን ክትባታችሁን ከወሰዳችሁበት ጊዜ አንስቶ ስምንት ወር ሲሞላችሁ ማጠናከሪያውን ክትባት ውሰዱ። ክትባቱ የሚሰጠው በነጻ ነው። በሀገሪቱ ዙሪያ ካሉት 80 ሺህ የክትባት መስጫ ቦታዎች በአቅራቢያችሁ ካለው አንዱን መርጣችሁ መከተብ ትችላላችሁ። ቀላል ይሆናል። በዩናይትድ ስቴትስ የሚገኙ ከፍተኛ ሳይንቲስቶች ክትባቱ አዲሱን የዴልታ ቫይረስ ዝርያ የመቋቋም ኃይሉ ከፍተኛ እንደሆነ ተረጋግጧል ብለዋል። ሆኖም ዓለም አንዱን ክትባት ለማግኘት ትግል በያዘበት በዚህ ወቅት ዩናይትድ ስቴትስ ሶስተኛ የማጠናከሪያ ክትባት ለመስጠት መወሰኗ ከጤና ተቋማት ትችት አስከትሎባታል። ዘ ዋን ካምፔን የተባለው ድርጅት ባወጣው መግለጫ ገቢያቸው ዝቅተኛ በሆኑ ሀገሮች እድሜያቸው የገፋ ሰዎችና የጤና ሰራተኞች ሳይከተቡ ለጤነኞቹ እና አስቀድመው ለተከተቡት ሰዎች ተጨማሪ ክትባት መስጠት እጅግ የሚያስቆጣ ድርጊት ነው ሲል ነቅፏቸዋል። ጄኒ ኦትኖፍ የተባሉ የዘዋይን ካምፔን ድርጅት አንቂ And this isn't just a moral stain on wealthy nations. ይህ ለባለጸጋ ሀገሮች የሚቀርብ የህሊና ጉዳይ ብቻ አይደለም። ይህ ሁኔታ በእርግጠኝነት ወረርሽኙ እንዲራዘም ያደርገዋል። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ለሌሎች ሀገራት ከለገሰችው የጸረ ኮቪድ-19 ክትባት አንጻር ትችቱ ምንም ቦታ እንደማይኖረው በመግለጽ ምላሽ ሰጥተዋል። የአንዳንድ ሀገሮች መሪዎች ብዙ ሀገሮች የመጀመሪያ ዙር ክትባት እንኳ ሳያገኙ ዩናይትድ ስቴትስ ሦስተኛ ዙር ልትከትብ አይገባም እያሉ እንደሆነ አውቃለሁ። እኔ በዚህ አልስማማም። አሜሪካውያንን እየተንከባከብን የሌላውን ሀገር ሕዝብን በኩል መርዳት እንችላለን። ሰኔና ሐምሌ ውስጥ ሐምሳ ሚሊዮን አሜሪካውያንን ከትበናል። በዚሁ ጊዜ ውስጥ መቶ ሚሊዮን ክትባቶችን ለሌሎች ሀገሮች ለግሰናል። ይህ ውሳኔ ከዋሽንግተን የወጣው የበዛው የዓለም ሕዝብ የመጀመሪያውን ክትባት እስኪያገኝ ድረስ ሁለተኛው የማጠናከሪያ ክትባት እንዲዘገይ የሚጠይቀው የዓለም የጤና ድርጅት ጥሪ ከቀረበ በኋላ ነው። በኢሻ ሳሪ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ። በዚህ እንዳለ ባለጸጎቹ ሀገሮች የተከተቡትን ዜጎቻቸውን እንደገና ለመክተብ የሚያደርጉት ውሳኔ አፍሪካ ውስጥ ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት የሚጎዳ ነው በማለት የዓለም የጤና ድርጅት ባለስልጣናት አስጠንቅቀዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜናም ቀይ መስቀል የኮቪድ-19 ክትባት አምራች ኩባንያዎች ጉዳያቸው ከሚያገኙት ትርፍ እንጂ ከሰብአዊነት አይደለም ሲል ወቀሳ አሰማ። ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ይህን ወቀሳ ያሰማው ደቡብ አፍሪካ ውስጥ የሚመረት የጆንሰን ኤንድ ጆንሰን ክትባት አብዛኛው ወደ አውሮፓ እየተጫነ የሚወሰድ መሆኑን የተመለከተ ሪፖርት በኒውዮርክ ታይምስ ጋዜጣ መውጣቱን ተከትሎ ነው። በሌላ በኩል ደግሞ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የኮቪድ-19 የክትባት መከተብ ስለ ሰው ዘር ፍቅር ሲባል መደረግ ያለበት ነው ሲሉ አሳስበዋል። የርዕሰ ሊቃነ ጳጳሳቱ መልእክት በኢንተርኔትና በቴሌቪዥን በዓለም ዙሪያ እየተላለፈ ነው። በመጨረሻም አፍጋኒስታንን የተቆጣጠሩት ታሊባኖች ፈጥነው አስተዳደርና በጸጥታ ጉዳዮች ዙሪያ ማትኮር እንደጀመሩ የተገለጸ ነው። ከጥቂት ቀናት በፊት ካቡልን ከያዙ በኋላ ጦርነቱ አክትሟል ሲሉ ያወጁት ታሊባኖች ከቀድሞዎቹ ባላንጣዎቻቸው ጋር እርቀ ሰላም መፍጠርን የሚመለከቱ ተግዳሮቶች ላይም እየተንቀሳቀሱ መሆናቸውን የተዘገበው የታጣቂው ቡድን ተወካዮች ካቡል የሚገኙ የዋና ዋና የፖለቲካ መሪዎች መኖሪያ ቤቶችን ትናንት ጎብኝተው እንደነበረ ተገልጿል። ዩናይትድ ስቴትስ በዓለም አቀፍ የሽብር መረብ መዝገባ ውስጥ የከተተችው ሃካኒ የተባለው ቡድን መሪዎችም የሚገኙበት መሆኑ ተገልጿል። የታሊባንን መሪዎች ከተቀበሏቸው መካከል አንዱ የቀድሞ ፕሬዚደንት ሐሚድ ካርዛይ እና ከአገር ሸሽተው የኮበለሉት የፕሬዚደንት አሽራፍ ጋኒ አጋር የሆኑት አብዱላ አብዱላ መሆናቸውን ዘገባው ጨምሮ አመልክቷል። ይህ በዚህ እንዳለ በአስር ሺዎች የሚቆጠሩ አሜሪካውያንንና የአፍጋን ዜጎችን ለማስወጣት የሚደረገው ጥድፊያ እንደቀጠለ ነው። እንደ አውሮፓውያን አቆጣጠር ከነሐሴ 25 በኋላ የሚቀሩትን የአፍጋን ዜጎች የሆኑ ረዳቶች ለማውጣት ያለው ዕድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴ ተጠናክሮ ቀጥሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታይን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 13 2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ ኒውስ ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በተጨማሪም አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያና ቱርክ በውሃ ልማትና በመከላከያ ዘርፎች ስምምነት ላይ መድረሳቸውን እና መፈራረማቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ጽህፈት ቤት አስታወቀ። ስምምነቶቹ የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ከፍ ያደርገዋልም ተብሏል። የኢትዮጵያ መንግስት በአሸባሪነት ከፈረጀው የህወሓት ቡድን ድርጊቶች የዩናይትድ ስቴትስ መንግስት ያሳየው አቋም ከሁለቱ ሀገሮች ጠንካራና ለአያሌ ዓመታት ከኖረ የ ግንኙነት አኳያ የማይመጥን ነው ሲሉ የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ለአሜሪካው ልዑክ ይህንን ማስታወቃቸውን የውጭ ጉዳይ መስሪያ ቤቱ መግለጫ ያሳያል። መለስካቸው አመሀ ዝርዝር አለው። በወቅቱ የተሰጡት መግለጫዎች እና ሁለቱ የተፈራረሟቸው ስምምነቶች ይህን ያሳያሉ። የሁለቱ ሀገሮች ግንኙነት ወደ ላቀ ደረጃ ደርሳሉ ተብሎ ይገመታል። በውሃ ልማት ዘርፍና መከላከያ ዘርፍ ስምምነቶችን ተፈራርመው ነው የተመለሱት። የቱርክና የኢትዮጵያ ግንኙነት ደግሞ እንደምታውቁት ታሪካዊ ነው፣ የቆየ ነው ማለት ነው። ሁለቱም ሀገሮች የቆዩ ነባር ሀገሮች ናቸው፣ በሪጅናቸው ናቸው ደግሞ ክብደት የሚሰጣቸው ናቸው። በዚሁ ጉብኝትና አንድምታዎቹ ላይ ከጋዜጠኞች ለቀረበላቸው ጥያቄዎች አምባሳደር ዲና ሙፍቲ በሰጡት መልስ በሁለቱ ሀገሮች መካከል ከቅርብ ጊዜ ወዲህ የተፈጠረውን የኢኮኖሚ ግንኙነት አጽንዖት ሰጥተውታል። ይህ መስክ ለሌሎች አይነት ግንኙነቶች መልህቅ እንደሆነም ጠቁመዋል። ሌላው ደግሞ ቱርክ በአካባቢዋ ከፍተኛ ተጽዕኖ ፈጣሪ አገር መሆኗና የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት አባል አገር መሆኗ ልዩ ትኩረት የምትስብ አገር ያደርጋታል ብሎም የጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደዚያ መሄዳቸው ሊያስገርም አይገባም ብለዋል። ከዚህ አያይዘውም የአገሪቱ የውጭ ጉዳይ ፖሊሲ ዋና መርህ ከቀዝቃዛው ጦርነት ወዲህ የያዘውን አቅጣጫ አመላክተዋል። እኛ በውጭ ግንኙነታችን ካምፕ የለም ብለን ነው የምናስበው። አሁን ምክንያቱም የሶቪየት ዩኒየንና የአሜሪካ ካምፕ ዘጠናዎች ውስጥ ከፈረሰ በኋላ የቀዝቃዛ ጦርነት ካከተመ በኋላ የውጭ ግንኙነት ነጻነት ይኖረናል ብለን ተስፋ እናደርጋለን። ይሄ ሁልጊዜም ትክክል ላይሆን ይችላል። የራሱ እንቅፋቶች፣ የራሱ ችግሮች አሉት፣ የራሱ ጋሬጣዎች አሉት። ነገር ግን ጥቅምህን ብቻ ጥቅርን ያማከለ ግንኙነት የማድረግ ስራ ነው የምንከተለው ከአንድ አገር ጋር ግንኙነት ስናደርግ የሀገር ከሌ ጋር ያለው ግንኙነት ምን ይመስላል የሚለው ካልኩሌሽን ውስጥ መግባት የለብንም የሚል ነው ያለው። ስለዚህ ከቱርክ ጋር ያለን ግንኙነት እኛ መካከለኛ ምስራቅ ካለው ጂኦፖለቲክስ ጋር፣ በቱርክና ሌሎች ሀገሮች መካከል ካለው ልዩነት ጋር፣ በቱርክና በግብጽ መካከል ካለው ልዩነት ጋር አዛም ግን አይደለም የምናየው። ከቱርክ ምን እንጠቀማለን፣ ፒሪድ ምን የኢኮኖሚ ጥቅም አለን፣ ምን የፖለቲካ ጥቅም አለን፣ ምን የማህበራዊ ጥቅም አለን፣ ምን የቴክኖሎጂ ጥቅም አለን። የዳበረ ሀገር ነው። እኛ በኢኮኖሚ ልማታችን በዚህ በምን በኢንዱስትሪያል ቪሌጅ ምስረታ ውስጥ ድርኮች በብዛት እንዳሉ ታውቃላል። ስለዚህ የኢኮኖሚ ግንኙነቱ ጠንካራ ስለሆነ ያ ፒላር ነው ደግሞ ለፖለቲካ ግንኙነት። ስለዚህ በዛ ላይ የመመስረት እንጂ አዲስ ነገር ተደርጎ ባይወሰድ የሚል ማስታወሻ ለመስጠት ነው ለእናንተ። አምባሳደር ዲና ቅድሚያ ሰጥተው ያነሱት ሌላው ጉዳይ የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልኡክ ጄፍሪ ፌልትማን በዚህ ሳምንት በኢትዮጵያ ስላደረጉት የሥራ ጉብኝት ነው። ፌልትማንን በጽሕፈት ቤታቸው ተቀብለው ያናገሯቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሁለቱ አገሮች መካከል ስለ ቆየው ረዥም ዓመታት ግንኙነት በዚሁ ልክ ደግሞ ስለነበረው ጥንካሬና ጥልቀትም አውስተውላቸዋል ሲሉ ቃል አቀባዩ አስታውሰዋል። አክለውም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለልዩ ልዑኩ በሰሜኑ የኢትዮጵያ ክፍል ችግር መንስኤና ተያያዥ ጉዳዮች፣ ሰብአዊ መብቶችንና ሰብአዊ ድጋፎችን ሂደት በሚመለከት በመንግሥት በኩል ችግሩ እንዳይከሰት የተደረጉ ጥረቶችን ከመንግሥት ባሻገር በተለያዩ አካላት የተደረገውን ጥረት በስፋት እንዳስረዷቸው ቃል አቀባዩ ዘርዝረዋል። ይሁንና ይህንን በኢትዮጵያ መንግሥትና የተለያዩ ኢትዮጵያውያን አካላት የተደረገውን ጥረት በአሜሪካ መንግሥት በኩል ትክክለኛ አስተሳሰብ እንዳልተያዘ በግልጽ ነግረዋቸዋል ብለዋል። የአሜሪካ አቋም በዚህ ረገድ ሚዛናዊ እንዳልሆነ በግልጽ ነው የነገሯቸው። ይልቁንስ አሸባሪውን ቡድን የሚያበረታታ የኢትዮጵያን ጥረቶች የኢትዮጵያን ወገን ጥረቶች የሚያንኳስስ እንደሆነ በሌሎችም ሀገራዊ ጉዳዮች ላይ አሜሪካ በአሁኑ ሰዓት የያዘችው ፖዚሽን ትክክል አይደለም፣ የሁለቱን ሀገሮች የረዥም ታሪካዊ ግንኙነት ቁመና አይመጥንም፣ ተገቢም አይደለም ብለው ነው የነገሯቸው። ለምሳሌ በሀገራችን ምርጫ ጉዳይ ላይ በአሜሪካ በኩል የተያዘ አቋም ትክክል እንዳልሆነ ምርጫን በየቦታው እያሞገሰ ወይም እያብጠለጠለ የሚቆይ ስርዓት ወይም አገር የኢትዮጵያን ምርጫ ምንም እንዳልሆነ እነን ኢቨንት አይነት ነገር አድርጎ መውሰዱ ትክክል እንዳልሆነ በመንግስት በኩል ብቻውን የተኩስ ማቆም እርምጃ ቢወሰድም ለዚህም ትኩረት አለመሰጠቱ ከዛም አልፎ አሸባሪው ቡድን በተለያዩ ጊዜያት ስለፈጸማቸው ዘረፋዎች፣ ግድያዎች፣ ትንኮሳዎች በስፋት አስረድቷቸዋል። በተለያዩ ቦታዎች ከኋላ ጀምሮ ለምሳሌ ከማይካድራ ጀምሮ አሁን በቅርቡ ደግሞ በአፋር ስለተፈጸመው ነገር ራሱ ከተባበሩት መንግስታት ድርጅት ደንቦች እና ሕጎች ውጭ የሰብአዊነት የተመላበት ሕጻናትን ለዚህ ጉዳይ የማሰለፉ ነገር እንዴት እንዳልታያቸው በተለይ የአሜሪካኖች ይህንን ነገር ማውገዝ ለምን እንዳፈሩ ነው ስቶ የነገሯቸው የውጭ ጉዳይ ሚኒስትር ደመቀ መኮንን አያይዘው የሰብአዊ ድጋፍ ተደራሽነትን በተመለከተም የአሜሪካ መንግሥት የተዛነፈ አቋም እንዳለው ለጄፍሪ ፌልትማን በዝርዝር እንዳስረዷቸው አሸባሪ ቡድን ነው ያሉት አካል መንግሥት የተናጠል ተኩስ አቁም ካወጀ በኋላ አሁንም በአፋርና በአማራ ክልሎች የሚፈጽመውን ወረራና የውድመት እንቅስቃሴውን እንደ ቀጠለ ነግረዋቸዋል ብለዋል። አምባሳደር ዲና አክለውም እንደዛም ሆነ አሁንም ቢሆን የኢትዮጵያ መንግሥት ሁልጊዜም ለሰላማዊ መፍትሄ ቅድሚያ እንደሚሰጥ ነገር ግን ይሄ አሁኑ ነገር በኢትዮጵያ መንግስት ላይ የተጫነ መሆኑን የአሸባሪው ቡድን ድርጊት እንደሆነ ጎትቶ ወደዚህ የከተተው ይህም በደንብ ነው ያስረዷቸው። ብሔራዊ ንግግር፣ ናሽናል ዲያሎግ ተብሎ በምዕራባውያንም በአሜሪካንም የሚነሳን ጉዳይ በተመለከተ የብሔራዊ ንግግር ቁመና ገስቸሩ ኢትዮጵያ ውስጥ እንዳለ ለምሳሌ ሃምሳ አራት ተፋላሚ የሚባሉ የፖለቲካ ድርጅቶች አሉ። ከዚህ ውስጥ አራቱ ከትግራይ መጡ ናቸው። ከነሱ ጋር ግልጽ የሆነ ኤንጌጅመንት እንዳለ ከነሱም አልፎ ከሀገር ሽማግሌዎች ከሲቪል ሶሳይቲው ከእምነት ተቋማት ጋር ሁልጊዜም ኤንጌጅመንት እንዳለ አሁንም ቢሆን በዛ ላይ አዳብሮ መቀጠል አስፈላጊ እንደሆነ መንግስት ለዚህ ዝግጁ መሆኑም፣ ሰላማዊ መፍትሄ ሁልጊዜም ኦን ቴብል እንዳለ አስረድቷቸዋል። ቃል አቀባዩ ከዚሁ ጋር አያይዘውም የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልኡክ ጄፍሪ ፌልትማን መንግስታቸው ለኢትዮጵያ አለው ያሉትን አመለካከት ማብራራታቸውን ለጋዜጠኞች ገልጸዋል። ልዩ ልኡኩ ባነሱት ሀሳብ እኛ እንደ አሜሪካ ብሎ ነው ያለው። ይሄ እሱም ቃል ነው። ለኢትዮጵያ አንድነት፣ ለኢትዮጵያ ነጻነት፣ ለኢትዮጵያ ሉዓላዊነት ከምንም በላይ ትኩረት እንሰጣለን እዛ ላይ ምንም ጠረጥሩን አይገባም። የኢትዮጵያን ሚና ደግሞ ቁልፍ ሚና እንዳላት እዚህ ሪጅን ውስጥ እንረዳለን። ለዚህም ከበሬታ አለን። ነገር ግን አሁን የተፈጠረውን ችግር በሰላም መንገድ እንዲፈታ ጥረት ለማድረግ ያለን ፍላጎት ነው ወደዚህ የገፋን የሚል ስለሳቸው ከዚህ ቀደም ሲባል ከነበረው ለየት ያለ አቀራረብ ነበረ። ለማንኛውም ከምክትል ጠቅላይ ሚኒስትሩ በኋላ የሰላም ሚኒስትር ያገኛሉ ከሰላም ሚኒስትር ስር ያሉትንም ሌሎች ተቋማት ስለ ሰብአዊ እርዳታ እንቅስቃሴ ተቋማት ብሪፍ ያደርጓቸዋል። ትናንት ከትላንት ወዲያ አግኝቷቸዋል ብዬ ተስፋ አረጋለሁ። አምባሳደር ዲና ሙፍቲ ከጋዜጠኞች ለተነሱ ሌሎች እና ተዛማጅ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶችን መዝጋቱን የፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክተር ጄላን አብዲ ለቪኦኤ ገልጸዋል። የንግድ ድርጅቶቻቸውን የመዝጋት እርምጃ ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህንን ውንጀላ ውድቅ አድርገዋል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚገኙ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ገልጿል። ኬኔዲ አባተ ተጨማሪ ዘገባ ያስደምጠናል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ትናንት ባወጣው መግለጫ ከፋይናንስ ደህንነት መረጃ ማዕከል ጋር በመተባበር በአዲስ አበባና በአንዳንድ የክልል ከተሞች ባካሄደው የተቀናጀ ኦፕሬሽን የሽብር ቡድን ላለው ህወሀት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸው 117 የንግድ ድርጅቶችና መኖሪያ ቤቶች ላይ ህጋዊ እርምጃ መውሰዱን አስታውቋል። የተለያዩ የሰብአዊ መብት ተቋማት አንዳንድ ምንጮችን ዋቢ በማድረግ በአዲስ አበባና በሌሎች የኢትዮጵያ ከተሞች የንግድ ድርጅቶች የሚዘጉት ማንነትን መሰረት በማድረግ እንደሆነ ቢገልጹም ለቪኦኤ በጉዳዩ ላይ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ውንጀላውን ውድቅ አድርገዋል። ፖሊስ እርምጃ የወሰደው በማስረጃ ላይ ተመስርቶ የህወሀት አባላት በሆኑ ግለሰቦች ተቋማት ላይ በፍርድ ቤት ትእዛዝ እንደሆነም ገልጸዋል። ፍርድ ቤት ቀርቦ ከአካባቢ ህግ ከፌዴራል ፖሊስ በጋራ ተዘርተው በተለይም የጁንታ አባላት የሆኑ ተጣርተው ነው እነዚህ እርምጃ የተወሰደው እንጂ ዝም ብሎማ ወይም ደግሞ ምንም ወንጀል ያልሰራ ሰው በዚህ ውስጥ የሌለ ሰው ዝም ብሎ ማካተት ራሱ ሌላ መልሶ ፋየር በሀገ ያደረስ ስለሚያደርግ እዛ ውስጥ አይደለም የሚገባው። በትክክል የአንደኛ ሰውየው የጁንታ አባል ነው ወይም የተሰራው ድርጅት የማን ነው ማንነቱ ይጣራል። አለ የሁሉም ድርጅት ማንነቱ ማንነት የሌለው ቤት የለም ወይም ደግሞ ድርጅት የንግድ ድርጅት የለም። ከዛ አንጻር እነሱ የጁንታ አባላት መሆናቸው በትክክለት ታርቶ በሀገር ክህደት ወንጀል የተከሰሱት እዚህ ውስጥ ያሉበት ነው እንጂ ፖለቲካሊ አይደለም ነው። በሌላ አባባል የእርምጃው ዋና ዓላማ የህወሀትን የገንዘብ ምንጭ ማድረግ እንደሆነም ነው አቶ ጄላን የተናገሩት። አሁን ለምሳሌ ቪሲ ላይ ነብር አስካጅ የነበሩት ከአቶ ዘራይ አለ ለምሳሌ እሱ ለምሳሌ በመንግስት ደሞዝ ቢተዳደር ነው። አንተም ታውቀዋለህ፣ እኛም እናውቀዋለን። ከዛ ብሮድካስት ካስ ባለስልጣን ነበረ፣ ግን ጋምቤላ ላይ ድርጅት ነበረው። እሱ ነጋዴ አይደለም፣ መንግስት ሰራተኛ ነው። እንደዚህ አይነቶቹ ለምሳሌ አሁን ዞሮ በመንግስት ላይ በዛ በሚገኘው ትርፍ እንደገና ጦር መሳሪያ ተገዝቶ ህዝብና ሀገር ላይ ጉዳት እያደረሰ ስለሆነ ምንጩ መምከን አለበት፣ ምንጩ መድረቅ አለበት። በተጨማሪም ህወሀት በስልጣን ላይ በነበረበት ወቅት የዘረጋቸውን ኔትወርኮች በመጠቀም ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ገንዘቡን የጦር መሳሪያ ግዢ ለመፈጸም እንደሚጠቀምበት የፌዴራል ፖሊስ ከፋይናንስ ደህንነት መረጃ ማዕከል ጋር በሀገር ውስጥና በውጭ ሀገር ባካሄደው የረዥም ጊዜ ጥናት ማረጋገጡን ይፋ አድርጓል በዚህ ኔትወርክ ውስጥ ታቅፈዋል ያላቸውን በዩናይትድ ስቴትስ በፈረንሳይ በተባበሩት አረብ ኤምሬቶች በእስራኤልና በደቡብ አፍሪካ የሚገኙ 14 ግለሰቦችም ፖሊስ ኮሚሽኑ በመግለጫው አካቷል። የኮሚሽኑ የኮሚኒኬሽን ዳይሬክተር ጄላን አብዲ ለህወሀት የውጭ ምንዛሪ ምንጭ ከመሆን ባለፈ የዶላር ዋጋ እንዲጨምር በማድረግ በኢኮኖሚው ላይ አሉታዊ ተጽዕኖ ለማሳደር እየተንቀሳቀሱ ነው ያሏቸውን እነዚህን ግለሰቦች በሕግ ተጠያቂ ለማድረግ ጥረት ተጀምሯል ብለዋል። እነዚህ በተለያዩ ሀገሮች ላይ ሆኖ አሁንም ያንን መስመር የለመዱትን መስመር ተጠቅሞ ዶላርም በውድ ዋጋ እንዲሸጥ በማድረግ ወደ ሀገሪቷ እንዳይገባ በማድረግ እዚያው ውጭ ሀገር ያሉት ደግሞ ውጭ ሀገር ውስጥ በማስቀረት በጥቁር ገበያ ዶላር እንዲሸጥ በማድረግና በሐዋላ አማካኝነት ዶላር ዋጋው እንዲጨምር የማድረግ ስራ የኢኮኖሚ አሻጥር ሲሰሩ እንደነበረ ጥቆማ ከህዝብ የመጣ ነው። በዚህ መሰረት እየተጣራ ጉዳያቸው በህግ አግባብ ተጠያቂ የሚሆኑበት ነው። ግለሰቦቹን ከያሉበት ሀገር በቁጥጥር ስር ለማዋል የፌዴራል ፖሊስ ከአለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ከዚህ ቀደም የነበሩ ልምዶችን በመጥቀስ አቶ ጄላን ተናግረዋል። ከዚህ በፊትም በተለያዩ ወንጀሎች በተለይም በሀገር አቀፍ ደረጃ ወንጀል ሰርተው ወደ ውጭ የሄዱትንም ወደ ሀገር ተመልሰው እንዲጠየቁ ያደረግበት ሁኔታ አለ። ከኛ ጋር ስምነት ካላቸው ሀገሮች ጋር በሆኑ ይሰራሉ። ስለዚህ አሁንም የሚያስር ዝርዝር እንሰጣቸዋለን ካሉበት ሀገር ተጠያቂ እንዲሆኑ ነው። ወንጀሉ ዋናው ምንድን ነው? ተጨባጭ የሰሩትን ወንጀል መለሱ በዝርዝር መላፍ ነው፣ ከነ ፎቶግራፋቸው። ሽብርተኝነትን መርዳት የትም ሀገር መተባበር ስላለበት ሁሉም ሀገር እሱ ነው አንዱ። አንዱ የኢንተርፖል ደግሞ ከእኛ ጋር ስምምነት ስላለው በዚህ መሰረት ይዞ ወደ ሀገርም ሊያቀርብልን ይችላል ማለት ነው። ባለፈውም አሁን ለምሳሌ ከጎረቤት ጅቡቲም ይዞ እንዲመጡ የተደረገበት ሁኔታ ምናልባት ከፖለቲካ ጋር ሊያያይዙት አይችሉም። ከወንጀሉ ጋር እንጂ ከፖለቲካ ጋር ይሄ እኮ ከሽብርተኝነት ጋር የተያያዘ ነው አንዱ ከአዲስ አበባ እስከ ተለያዩ የኢትዮጵያ ጠረፋማ አካባቢዎች በተዘረጉ ኔትወርኮች በሕገወጥ የዶላር ዝውውር ተሰማርተዋል ያላቸውን ስድስት ድርጅቶች በቁጥጥር ስር ማዋሉን ፖሊስ በቅርቡ መግለጹም ይታወሳል። ህወሓት በበኩሉ ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች በትግራይ ብሔር ተወላጆች ላይ ማንነትን መሰረት በማድረግ እስራትና ሌሎች በደሎች እንደሚፈጸሙ ማስታወቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባ እንውሰዳችሁ። ባለፈው ሰኔ ወር የተካሄደውን ስድስተኛውን አገር አቀፍ ምርጫ በዓለም አቀፍ መመዘኛዎች መሰረት መታዘብ መቻላቸውን የሲቪክ ማህበራት ተናገሩ። በምርጫው ሂደት የታዩ ጉድለቶችና ግድፈቶችም ሊታረሙ የሚችሉ እንደሆነ ገለጹ። ምርጫው በተካሄደበት ሀገራዊ ሁኔታ ግን ከባድ እንደሆነም አመላክተዋል። መለስካቸው አመሀ ዝርዝራለሁ። በኢትዮጵያ ሰብአዊ መብቶች ኮሚሽንና በኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በጋራ በተዘጋጀ መድረክ ላይ እንደተገለጸው ባለፈው ሰኔ ወር ሁለተኛ አጋማሽ ላይ የተካሄደው ስድስተኛው አገር አቀፍ ምርጫ ካለፉት ምርጫዎች አዎንታዊ በሆነ መልኩ የተለየ ነው ተብሏል። የምርጫውን ሂደት ከተለያዩ አቅጣጫዎች እንደታዘቡ ያስረዱት የአምስት የሲቪክ ድርጅቶች ተወካዮችን እንዳቀረቡት የምርጫው ሂደት ገለልተኝነታቸውን ለማረጋገጥ በሚጣጠሩ ተቋማት መመራቱ አንዱ የመጀመሪያው አዎንታዊ ለውጥ ነው ብለዋል። ቪኦኤ ጥቂቶችን አናግሯል። የኢትዮጵያ የሕግ ባለሙያ ሴቶች ማኅበር የቦርድ አባልና የድርጅታቸውን ምልከታ በመድረኩ ያቀረቡት ቤተልሔም ደጉን ምርጫው በሀገሪቱ ዴሞክራሲ ለመመስረት ምን ውጤት አስገኝቷል? የሚል ጥያቄ አቅርቦላቸው ነበረ። ይህንንም ትዝብት በነጻነት ማካሄድ መቻላችን ራሱ ትልቅ እርምጃ ነው። እኔም አሁን አብረውኝ ሲያቀርቡ የነበሩት ከተለያየ ድርጅቶች የመጡትም ይህንን ምርጫ በኢንተርናሽናል ስታንዳርድ ያለምንም ተጽዕኖ መታዘብ ችለናል። ፍታዊ ነው አልነበረም? ሴቶችን አካቷል ወይ? ለአካል ጉዳተኞች ምንነበረ የሚለውን በነፃነት መታዘብ መቻላችንና ያገኘነውንም ግኝት ያለምንም ተጽዕኖ ማቅረብ መቻላችን በራሱ ትልቅ ጅማሮ ነው። ስለዚህ ያሉት ሌሎቹን ነገሮች እንኳን ማውራት ባይጠበቅብን ይሄ ራሱ ትልቅ ጅማሮ መሆኑና የተሻለ ዲሞክራሲያዊና አካታች የሆነን ምርጫ ለማድረግ እየሄድን ያለነውን ሂደት የሚያመላክት ማለት ነው። እና የተሻለ ነው ብዬ አስባ። ቤተልሔም ደጉ ከዚህም ማለፍ ብለው በምርጫው ሂደት የታየውን መሻሻልና በሌላ በኩል ደግሞ አሉ ያሏቸውን ጉድለቶችም አመላክተዋል። በተወሰነ መልኩ የምርጫው ህግ፣ ፖለቲካል ፓርቲዎች ሴቶችን እንዲያሳትፉ የሚያበረታቱ አንቀጾች ነበሩት። ከዛ በተጨማሪ ክብር የሚነኩ ወይም ሴክሲስት የሆኑ ላንጉጆችን እንዳይናገሩ የሚከለክሉ አንቀጾችን ይዞ መጥቷል። ስለዚህ ከበፊቱ ከነበረው በተሻለ ደረጃ አካታችነትንና የሴቶችን ጉዳይ የያዙ አንቀጾችን የያዙ ህጎችን አውጥቶ ነበረ። በተሻለ ብለን በምንለው አይደለም የሴቶች ተሳትፎ ከጊዜ ወደ ጊዜ ተሳትፎን በተመለከተ ግን፣ በፊት ከነበረው እንደውም በቁጥር ደረጃ ቀነሰ። ካንዲዴት ሆነው የቀረቡ ፓርቲዎች አጠቃላይ ኤግዛክት ቁጥሩ መናገር ባልችልም ለሀውስ ኦፍ ፒፕል ሪፕሬዘንታቲቭ እና ለክልል ምክር ቤት ወደ ዘጠኝ ሺህ የሚጠጉ እጩዎች ነበሩ። ከነዚህ ውስጥ ሁለት ሺህ እራሱ ራሱ የሚሞሉ አይደለም። አሁን በቁጥር ዛሬ አስታው ሺህ መናገር ባልችልም እና በአጠቃላይ የሴቶችን ብተሳትፎ ተመለከተ በተወሰነ የቀነሰበት ሁኔታ ያለበት ነው ያለው። ነገር ግን በህግ ረገድ ደግሞ የሚያካትቱና ጥሩ ተብሎ የሚባሉ ጅማሬዎች የታዩበት ነው። ነገር ግን እነሱም ላይ ክፍተት የለም ማለት ግን አይደለም። አቶ ብሩክ ነጋሽ በኢትዮጵያ የሲቪክ ማኅበራት ኅብረት ለምርጫ የተሰኘ ጥምረት የመርሃ ግብር ረዳት ናቸው። በሳቸውና በጥምረቱ አመለካከት ስድስተኛው አገር አቀፍ ምርጫ ዲሞክራሲን በመመስረትና በመገንባት ትግሉ ትልቅ አስተዋጽኦ አድርጓል ባይ ናቸው። በተለይ ለሲቪክ ማህበራት የከፈተው እድል ሰፊ ነበረ። ለመጀመሪያ ያህል መደረጉ ራሱ በራሱ ምርጫ መደረጉ ራሱ ለአንድ ዲሞክራሲያዊ ስርዓት ትልቅ አስተዋጽኦ አለው። በዚህኛው ምርጫ ላይ በከፍተኛ በሚባል መልኩ በተሻለ በሚባል መልኩ የሲቪክ ማህበራት አክቲቭ ሮል ተጫውተዋል ብለን እናምናለን። የእኛ ድርጅት ከሰራው ስራ አንጻር ለምሳሌ ለመናገር ያህል ከዚህ በፊት ታይቶ በማይታወቅ መልኩ የተለያዩ ታዛቢዎችን በመመልመል ከድርጅቶች ማለት ነው። ከዚህ በፊት ከሚዋቀርበት መልኩ በተለየ መልኩ ታዛቢዎችን በመመልመል የተለያዩ ስራዎችን ሲሰራ ቆይቷል። ይሄ ደግሞ ይሄ በራሱ ማለት ነው በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ለዚህም የተሻሻሉት የህግ መዋቅሮች ከኤሌክሽን ህጉ በተጨማሪ የተለያዩ የሲቪክ ማህበራት ህጎች፣ ለምሳሌ የቻሪቲ ህጉ ራሱ መሻሻሉ ሲቪክ ማህበራት አቅማቸውን አደራጅተው ከተለያዩ ትክክለኛ ከሆኑ ሶርሶች ፋንዲንግን ሴኪር አድርገው በዲሞክራሲና በሂውመን ራይትስ ኢሹዎች ላይ እንዲሰሩ መፈቀዱ ራሱ በአዲሱ ህግ ላይ እኛ እንደዚህ ተሰብስበን ተገናኝተን በምርጫ ላይ ኖ እንደዚህ ነው፣ እንደዚህ ነበረ፣ ይሄ ልክ ነው፣ ይሄ ልክ አይደለም ለማለት ምህዳሩ መከፈቱ ራሱ ምርጫው በደንብ ማህተም ያደረገበት ይመስለኛል። ሲቪክ ስፔሱ መከፈቱ ላይ አቶ ብሩክ ጨምረው የተለያዩ ችግሮች የነበሩ ቢሆንም የምርጫውን አካሄድ በባለቤትነት የመራው የኢትዮጵያ ብሔራዊ ምርጫ ቦርድ ያደረገውን ጥረትም አመስግነዋል። የትኛውም ምርጫ ሲካሄድ የራሱ የሆኑ ችግሮች ሊኖሩ ይችላሉ። ነገር ግን በጀነራሊም በምርጫ ቦርድ በኩል የነበረው ኮሚትመንት ይህን ምርጫ በተባለለት ቀን ትንሽ ቢዘገይም ለማድረግ የነበረው ኮሚትመንት፣ ፕሮሲጀሮችን መከተላቸው፣ የተለያዩ በህጉ ላይ የተቀመጡ መመሪያዎችን በምርጫ ቀን መተግበራቸው፣ በምዝገባ ቀን መተግበራቸው ጥሩ ነው ብለን እናምናለን። መስተካከል የሚገባቸውን ነገሮች ከሚገባቸው አካላት ጋር ተነጋግረናል እና ሴቶች ይህን ሮል መጫወታቸው ራሱ ኢትስ ቢግ ዌን ለኢትዮጵያ ዴሞክራሲ ብያምናል ላለፉት ከሁለት አስርት ዓመታት በላይ በኢትዮጵያ በተካሄዱ ምርጫዎች ጉልህ የመታዘብ ልምድ ያከማቸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በስድስተኛውም አገር አቀፍ ምርጫ ላይ በታዛቢነት ተሳትፏል። አቶ ጥበቡ ኃይሉ በኢሰመጉ የሰብአዊ መብቶች ዘገባ ትንተና ባለሙያ፣ የዘንድሮውን ምርጫ ካለፉት ጋር እያነጻጸሩ መዝነሙታል። ቀደም ሲል አድርገናቸው ከነበሩ ምርጫዎች አንጻር ይሄኛው ስድስተኛው አገር አቀፍ ምርጫ የተለዩ አውዶች ነበሩት ማለት እንችላለን የፖለቲካ የኢኮኖሚ ና የማህበራዊ አውዶች ነበሩት እነዚህ አውዶች ምርጫውን የተለየ አይነት ሁኔታ እንዲላበስ አድርገውታል ማለት እንችላለን ከዚህ አንጻር ስድስተኛው አገር አቀፍ ምርጫ የነበረው አጠቃላይ ሁኔታ በእኛ ትዝብት በእኛ ግምገማ መሰረት በቀጣይ ለሚኖሩ ወይም ልናደርጋቸው ለምናስባቸው ምርጫዎች በጣም ጥሩ ልምድ ያገኘንበት ነው ማለት የምንችለው ነው ይህን ስንል እንግዲህ ከተቋማት ዝግጅት ከተቋማት አቅም መጠናከር፣ ከሚዲያዎች፣ ከሲቪክ ማህበራት፣ ከምርጫ ቦርድ፣ ከፍርድ ቤቶች በአጠቃላይ የምርጫ ዋና ዋና ተዋንያን ከምንላቸው ተቋማት ጀምሮ እነሱ ያደርጉት የነበረው ጥረት እና እንቅስቃሴ አጠቃላይ ያደርጉት የነበረው ጥረት በጎ መሆኑ እንግዲህ በቀጣይ ለምናደርጋቸው ምርጫዎች ጥሩ ልምድ ያመጣል ወይም ጥሩ ልምምድ ነው ብለን ማየት የምንችለው ነው። በሂደቱ የታዩ ክፍተቶችም በቀጣይ መስተካከል የሚችሉና ምክንያቱም በአብዛኞቹ በእኛም ምልከታ፣ ሌሎች ድርጅቶች ያቀርቧቸው ወይም ያቀረቧቸው ግኝቶች የሚያሳዩ በሂደቱ የታዩት ክፍተቶች በአብዛኛው መስተካከል የሚችሉና መታረም የሚችሉ ነገሮች ናቸው። ሰው ይሄ በቀጣይ ለምናደርጋቸው ምርጫዎች በጣም ትልቅ ልምድ የሚሰጠን ጥሩ ልምድ የሚሰጠን ነው ብለን ነው የምናስበው። በምርጫው ወቅት የነበሩ እና ዛሬም ድረስ የሚታዩ ሀገራዊ ሁኔታዎች ማለትም በሀገሪቱ የተለያዩ ክፍሎች የሚታዩ ግጭቶች፣ የዜጎች መፈናቀል፣ አንዳንድ ተፎካካሪ ፓርቲዎች ከምርጫው ራሳቸውን ማግለላቸውና የመሳሰሉት አለ ጥርጥር በምርጫው ላይ ከባድ ጥላ አጥልተዋል ሲሉም አንዳንዶቹ ተወካዮች ለቪኦኤ ተናግረዋል። ይሁንና እስከ አርባ ሚሊዮን የሚጠጉ ኢትዮጵያውያን በሚቀጥሉት አምስት ዓመታት የመንግሥት መንበር እንዲይዝ ለወደዱትና ለፈቀዱት ፓርቲ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ ስናልፍ ኮቪድና የአፍሪካን ጉዳይ እናገኛለን። ቀደም ሲል ጸረ ኮቪድ ለተከተቡ ሰዎች የማጠናከሪያ ክትባት ለመስጠት ባለጸጋ ሀገሮች የወሰዱት ውሳኔ በአፍሪካ በፍጥነት በመዛመት ላይ የሚገኘውን ወረርሽኝ ለመቆጣጠር የተያያዘውን ጥረት ያስተጓጉላል ሲሉ የዓለም የጤና ድርጅት ባለስልጣናት ገለጹ። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ዩናይትድ ስቴትስ፣ ፈረንሳይና ጀርመን ህዝባቸውን የሁለተኛ ዙር የማጠናከሪያ ዘረ ኮቪድ-19 ክትባት ለመከተብ እቅድ ከያዙ ቁጥራቸው እየጨመረ ከመጡት ባለጸጋ ሀገሮች ውስጥ ናቸው። ይህም እየሆነ ያለው የዓለም ድሃ ሀገሮች በአንጻሩ እነዚህን ሕይወት አድን ክትባቶች ለህዝባቸው አንድ ጊዜ እንኳን ለመከተብ በብርቱ እየታገሉ ባሉበት በአሁኑ ወቅት ነው። ማትሺዲሶ ሞየቲ ባለሙዬ ጤና ድርጅት የአፍሪቃ ዲሬክተር ናቸው። እነኚህ ሀገሮች የማጠናከሪያ ክትባት ለመስጠት የያዙት እንቅስቃሴ አህጉረ አፍሪቃ ህዝቧን ይህ አስከፊ ወረርሽኝ እያደረሰ ካለው አደጋ ለማውጣት የያዘችውን ጥረት ክፉኛ ያዳክመዋል ሲሉ ያስጠነቅቃሉ። የበለጸጉት ሀገሮች የያዙት ይህ ክትባቶችን የማከማቸት አዝማሚያም የኮቪድ-19 መከላከያ ክትባቶችን ለሁሉም ማዳረስ በሚለው እሳቤ ላይ ከመሳለቅ የሚቆጠር ነው ይላሉ። High-income countries have already, on average, administered more than 103 doses per 100 people, whereas in Africa, that number stands at six. Failure to vaccinate the most at-risk groups in all countries... groups in all countries. ሊከላከሉት ይገባ ለነበረ ህልፈት ይዳርጋል። በተጨማሪም ቫይረሱ የበለጠ ራሱን ሊለውጥና በመጨረሻም ዓለም ይህን ወረርሽኝ ጨርሳ ልትገላገል የምትችልበትን ጊዜ ያራዝማል ነበር ያሉት። በወረርሽኙ ሳቢያ ለህልፈት የተዳረጉትን 184 ሺህ ሰዎች ጨምሮ በአፍሪቃ ከሶስት ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸውን የዓለም ጤና ድርጅት ሪፖርት ይፋ አድርጓል። የመንግስታቱ የጤና ድርጅት አያይዞም የክትባት አቅርቦት ጨምር ዘንድ ልዩ ትኩረት የሚደረግበት የሁለት ወራት ጊዜ ጠይቋል። በዚህ ረገድ አንዳንድ መሻሻል እየታየ ነው ያሉት ሞዌቲ አክለውም ዓለም አቀፉ የክትባት ስርጭት መርሃ ግብር ኮቫክስ ያጋመስ ነው። የአውሮፓውያኑ ነሐሴ ወር ከገባ አንስቶ እስካሁን ባለው ጊዜ ብቻ መጠኑ አስር ሚሊዮን የሚደርስ ክትባት ለአፍሪቃ ማድረሱን ተናግረዋል። ይህም መጠን ባለፈው ዓመት በተመሳሳይ ጊዜ ከተዳረሰው ጋር ሲነጻጸር ዘጠኝ እጥፍ ከፍ ያለ ነው ይላሉ። Vaccine coverage unfortunately remains low, with only 2% of Africans being fully vaccinated against COVID 19. We are hopeful that COVID shipments will keep running. <Israelis were refugees> የአፍሪቃ ህብረት የሚያቀርበውና ከአጋሮቻችን ጋር የሚደረጉ ስምምነቶች ተጨምረውበት በዓመቱ መጨረሻ ሰላሳ በመቶ ሰዎችን ለመከተብ የዓለም ጤና ድርጅት የያዘው እቅድ አሁንም ሊሳካ የሚችል ነው ነበር ያሉት ሞየቲ። በምዕራብ አፍሪቃ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ አንስቶ በኮቪድ-19 ሳቢያ ለህልፈት በተዳረጉ ሰዎች ቁጥር የመጀመሪያው ከፍተኛ አሃዝ ተመዝግበዋል። እንደ ዓለሙ ጤና ድርጅት ዘገባም ባለፉት አራት ሳምንታት ብቻ የተዘገበው ይህ የሟቾች ቁጥር ቀደም ሲል ከታየው በ193 በመቶ እጅ ከፍ ያለ ነው። ይህም የሆነው በርካታ የምዕራብ አፍሪቃ አገሮች ኮሌራ ኢቦላና የማርበርግ ቫይረስ የተባለውን ጨምሮ በተለያዩ ተላላፊ በሽታዎች በተጠቁበት ጊዜ ነው። የተለያዩ ወረርሽኞችን በአንድ ጊዜ መዋጋት ውስብስብና አዳጋች ፈተና መሆኑን ያስረዱት ሞየቲ፣ የምዕራብ አፍሪቃ ሀገሮች የጤና መዋቅር ከሌሎቹ የአህጉሪቱ ክፍሎችም በጣም ደካማ በሆነ ይዞታ ላይ እንደሚገኝ አመልክተዋል። በዚያ ላይ እያደር እያየለ በመጣው የኮቪድ-19 መዛመት ሳቢያ የጤና መዋቅራቸው በሙሉ ብርቱ ውጥረት ውስጥ መሆኑን ሞይቲ ይናገራሉ። ወረርሽኞችን ፈጥኖ ለመለየትና በብቃትም ለመከላከል እናም ዘለቄታ ያለው የቁጥጥር ሥራ ለመስራት መንግስታትና ለጋሾች አስፈላጊውን መዋለነዋይ እንዲመድቡ ተማጽነዋል። ወደ ተከታዩ ዘገባ እናልፋለን። ከአፍጋኒስታን በአስር ሺዎች የሚቆጠሩ አሜሪካውያን የአፍጋን ዜጎችን ለማስወጣት የሚደረገው ሩጫ ቀጥሏል። ከነሐሴ 25 በኋላ ወደ የሚቀሩትን የአፍጋን ረዳቶች ለማስወጣት ያለው እድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴም ተጠናክሯል። በፔንተገን የአሜሪካ ድምፅ ዘጋቢ ካርላ ባብ የላከችው ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በአፍጋኒስታን የሚገኙ አሜሪካውያን እና ረዳት የአፍጋን ዜጎችን ለማውጣት በመቶዎች የሚቆጠሩ የዩናይትድ ስቴትስ ወታደሮች ካቡል ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። የአሜሪካ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ማርክ ሚሊ እንዲህ ይላሉ። ይህ የእኛ የግል ጉዳይ ነው እናወጣቸዋለን። እስካሁንም አምስት ሺህ ያህል ሰዎች ያወጣን ሲሆን ቁጥሩን ለመጨመርም እያሰብን ነው። ይሁን እንጂ ከአውሮፕላን ማረፊያ ውጭ ያለው ሰዎችን ከአገር የማስወጣት እንቅስቃሴ ሁሉ በታሊባኖች ቁጥጥርና ትብብር ስር መሆናቸው እየታወቀ ነው። ዩናይትድ ስቴትስም ልታድናቸው ቃል የገባችውን አሜሪካውያንና አፍጋን ረዳቶችን መተላለፊያ ታሊባኖቹ እያገዱት ነው የሚል ዘገባም እየተሰማ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ለሪፖርተሮች በሰጡት መግለጫ የአሜሪካ ወታደሮች ሙሉ ትኩረታቸውን የሚያደርጉት የአውሮፕላን ማረፊያውን ስፍራ በመከላከል ብቻ መሆኑን አስታውቀዋል። ባለፈው ሰኞ በአውሮፕላን ጣቢያው በተፈጠረው ግርግርና መረበሽ የአየር ትራንስፖርት አገልግሎት ትራፊክ ለሰዓታት ተገድቶ የነበረ ሲሆን ለተወሰኑ ሰዎችም ሞት ምክንያት ሆነዋል። መከላከያ ሚኒስትር ሎይድ ኦስተን እንዲህ ብለዋል። I don't have the capability to go out and, and extend operations currently into uh, uh, Kabul. አሁን ዝም ብዬ ተነስቼ በመሄድ ካቡል ውስጥ ያለውን ኦፕሬሽን ለማስፋፋት የሚያስችል አቅም የለኝም። ባለፈው እሁድ ካቡል የተፈረከረከችው የቀድሞ የአፍጋን ፕሬዚዳንት አሽራፍ ጋሃኒ አገሪቱን ጥለው እንደሸሹ ወዲያው ነበር። ጋሃኒም ባለፈው ረቡ ለአፍጋኒስታን ሕዝብ በፌስቡክ ሲናገሩ እንዲህ ብለዋል። ውስጥሹ ትርቹ ድሁንሪዘይ ደም መፋሰስና የካቡልን ውድመት ለመከላከል ካቡልን ትቼ ለመውጣት ተገድጃለሁ። ዩናይትድ ስቴትስ ከአገር የማስወጣቱን እንቅስቃሴ እስከ ነሐሴ 25 ድረስ ለማከናወን ቃል ገብታለች። ይሁን እንጂ ሕይወታቸው አደጋ ላይ የሚገኙትን ሁሉ ለማውጣት ያ በቂ ጊዜ አይመስልም። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ እንዲህ ይላሉ The fact of the matter is, we are going to do as much as we can for as long as we can. Uh, if the window is two weeks, we will make the most of that window. One no good day is Katachalan Gizidras, you shall know you have another gallon. Yallan Giz, who let some tat be chaikohona, bezegziost a minchelon who lunadragalan. Kofta two kaziam balekohona, bezek of the tustem, yea minchelon who lunadragalan. ከኤቢሲ ቴሌቪዥን ጆርጅ ስቴፋናፖሊስ ጋር ባለፈው ረቡዕ ፕሬዚደንት ጆ ባይደን ባደረጉት ቃለ ምልልስ የአፍጋን ዜጎችን ከዚህ ወር መጨረሻም በኋላ ማውጣት ስለሚቻልበት መንገድ ተስፋ ሰጥተዋል። ከምልልሱ ተከታዩ ይገኝበታል። ከነሐሴ 31 በኋላ እንደምናጠናቀቅ አሜሪካውያን ሊረዱ ይገባል። ግን ያንን ካላደረግን ወታደሮቻችን በዚያ ይቆያሉ። The the will if stay. we don't, we'll determine at the time who's left. And if there are American forces, if there's American citizens left, we're gonna stay till we get them all out. መልእክቱ ሕይወታቸው አደጋ ላይ ባለና ከአፍጋኒስታን መውጣት በሚገባቸው አፍጋኖች ዘንድ ከፍተኛ መረበሽን ሊፈጥር ይችላል። አሜሪካውያን አጋሮቻቸውም እነሱን ለማውጣት የተቻላቸውን ሁሉ ለማድረግ እየሞከሩ ነው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሐሙስ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሐሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ከዚያ ማዳመጥ ትችላላችሁ። ት ሲኖራችሁ ደግሞ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። በተጨማሪም ደግሞ ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። አድማጮች ስርጭቶቻችንን እያስተናበረልን የሚገኘው ንጉሱ ታምሬ ነው። እያስተናገድኳችሁ ኳችሁ ያለሁት ጽዮን ግርማኝ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የደብረ ታቦር ወይም የቡሄ በዓል እየተከበረ ይገኛል። የደብረ ታቦር ወይም የቡሄ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው ዋና ዋና በዓላት አንዱ ሲሆን ደብረ ታቦር ማለት ደግሞ የታቦር ተራራ ማለት ነው። ይህንን የደብረ ታቦር ወይም የቡሄ በዓል ለምታከብሩ የኦርቶዶክስ ክርስትና እምነት አማኞች በሙሉ እንኳን አደረሳችሁ እንላለን። እስቲ በሰለሞን ደነቀ የቡሄ ዜማ ጥቂት ቆይታ እናድርግ። बलिज न देने बलिज न देश यार एक नवनुत सी बलिज वही कह मंगा डाल डाल रज़िश इसका बेटर ऐसी अपनी शरीश सबाई कुछ ना ये तलाश कर तो ये ऐसी ये ऐसी ये ऐसी मैं तो ऐसी इन्हें पाई ऐसी तुम्हें तो ऐसी बुकान ऐसी पचार के त्यौहार Koiy tuan khatale ye wuj, ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ቀንጨብ አድርገን ያሰማናችሁ ቀጥለን ከምናሰማችሁ ዘገባ ላይ ነው። ከዚሁ ከደብረ ታቦር በዓል ጋር የተያያዘ ነው። ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ኦኬ ይባላል። ህጻናት በዛሬ ዕለት የሚያከብሩት የልጆች በዓል ነው። በዓሉ በባህላዊ አከባበሩ ምን እንደሚመስል ናኮር መልካ ከአምቦ ነቀምቴና ኩዩ ደውሎ የታሪክና ባህል ምሁር እንዲሁም ስለ በዓሉ የሚያውቁ ሰዎችን አነጋግሮ ተከታዩን አጠናቅሯል። ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ኡኬ በመባል የሚታወቀው የልጆች በዓል በዛሬው ዕለት በኢትዮጵያ የተለያዩ ቦታዎች በህፃናት ዘንድ ይከበራል። ደብረ ታቦር ወይም ቡሄ በመላው አገሪቱ በየዓመቱ ነሐሴ 13 ቀን የሚከበር በዓል ሲሆን በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አብይ ወይም ዋና በዓላት አንዱ መሆኑን የሃይማኖቱ አባቶች ይናገራሉ። ይሁን እንጂ ቡሄ ወይም ደብረ ታቦር በባህላዊ መልኩም ይከበራል። በዚህ ዙሪያ በስልክ ከነቀምቴ ያነጋገርኳቸው የወለጋ ኦሮሞ ታሪክና ባህል አጥኚው አቶ ቸርነት ዋቆያ ቡሄ በኦሮሞ ዘንድ ደግሞ ታቦሬ በሚባል አጠራር ነው የሚታወቀው ሲሉ ስለ ባህሉ አከባበርም አብራርተዋል። ታቦሬ ወይም ታቦር የሚባለው እንግዲህ የነገሰ በዓል ነው። እሚያቸው አስራ ሰባት ዓመት የሚገቡ ልጆች የሚያቀሩት በዓል ነው። melado o que በኩል ደግሞ ወደ ሰሜን ሸዋ ኩዩ ወረዳ ገብረ ጉራቻ ከተማ ደውዬ ያነጋገርኳቸው የአካባቢውን ባልና ወግ እንደሚያውቁ ያወጉኝ አቶ አምዲ አበራ ቡሄ በአካባቢያቸው ኡኬ እንደሚባል ገልጸዋል። ኡኬ የሚባለው በአማርኛ ቡሄ ነው። ነሐሴ አስራ ሁለት ዋዜማ አለ ወጆ ይሰራል። ከዛ ቀጥለው በማግስቱ ደግሞ ቡሄ ነው የሚባለው ልጆች ኬፕታን ይዞ ጭሬ የሚባለውን ጨፈቃዎች አሉ። እነሱን ይዞ ወደ ጎጆን ይወጣሉ። እናቶች ደግሞ ወተትና ዳቦዎች በሰፌት ወይንም ደግሞ በቁና ምናምኖች ይዞ ወደ ጎጆ ነው የሚወጡት። ከዛ በኋላ ጎጆ እየዞሩ ውኬ ውኬ በለው ውኬ ውኬ በለው ክየኛ ቴቴፊ ከበለው የራሴን በልቼ በአንተ ደግሞ በጥፍ ልምታ ወይ ማለት ነው። ስለዚህ ይሄ ውኬ ነው የሚባለው የልጆች ክብረ በዓል ነው። በአመቱ ነው የሚመክራ። ህጻናት ቡሄ ወይንም ታቦሬ ወይንም ደግሞ ኡኬን ማክበር የሚያቆሙበት እድሜ ይለያይ እንጂ የሚያመሳስለውም ነገር እንዳለ የባህል አዋቂዎቹ ይናገራሉ። ህጻናቶቹ ይጨፍራሉ። ወንድና ሴት በዛ ቦታ ላይ እየጨፈሩ ስራ መካከል በዛን ቀን የሆነ ሽብሽል ጎጆ ይሰራ ይሰራሉ እ ባል፣ ቡሄ ወይም ታቦሬ በአሁኑ ጊዜ ስላለበት ሁኔታም እንዲህ ብለዋል። ተቋርጦ ነበር። በአሁኑ ጊዜ በጣም አሪፍ በዓል ተጠብቆ ለሚመጣው ትውልድ እንዲተላለፍ የታሪክና ባህል አዋቂዎችና ምሁራን ወጣቱን ማስተማርና በመጽሐፍ ወይም በድምፅና ምስል አስደግፈው ማስቀመጥ አለባቸው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኩር መልካ ከአምቦ። በድጋሚ የደብረ ታቦር ወይም የቡሄ በዓልን ለምታከብሩ ለመላው ኢትዮጵያውያን የኦርቶዶክስ ክርስትና እምነት አማኞች በሙሉ እንኳን አደረሳችሁ። ወደ ተከታዩ ዘገባ እናልፋለን። በምስራቅ ኢትዮጵያ የሚገኙ አስር ዩኒቨርሲቲዎች በአዋሽና በዋቢ ሸበሌ ወንዞች ተፋሰሶች ላይ አብረው ለመስራት የጋራ ምክር ቤት አቋቁመዋል። ወደ ሀያ ሚሊዮን የሚሆነው ሰው የሚኖርባቸው የሁለቱ ተፋሰስ አካባቢዎች የውሃ እጥረት እንዳለና በክረምትም በጎርፍ የሚጠቁ መሆ ቸው ተገልጿል። በቅንጅት ለመስራት የተወሰኑት ዩኒቨርስቲዎች በተፋሰሶች ልማት የሚመለከተውን የመንግስት አካል በጥራትና ምርምር ለመደገፍ አላማ እንዳላቸውም ገልጸዋል። አዲስ ቸኮል ስርስራለው የዋሽና ዋቢ ሸበሌ ወንዞች ተፋሰስ ላይ የሚገኙ አስር ዩኒቨርሲቲዎች በሁለቱ ወንዞች ልማት ላይ በማማከርና በምርምር ተቀናጅተው ለመስራት መስማማታቸውን አስታወቁ። ተነሳሽነቱን ወስዶ ዩኒቨርሲቲዎቹን ያሰባሰበው የአርማ ዩኒቨርሲቲ የተፋሰስ ልማት ተመራማሪና መምህር የሆኑት ዶክተር አስፋው ከበደ ለአሜሪካ ድምጽ እንዳስታወቁት የዩኒቨርሲቲዎቹ ትብብር ሀገራዊ ጠቀሜታ ይኖረዋል። አረሚያ ዩኒቨርሲቲ ላይ ነው ፎረሙ የተመሰረተው። በአዋሽ እና ዋብሸበሌ ተፋሰስ ላይ የሚገኙ ዩኒቨርሲቲዎች በጋራ የመሰረቱት ፎረም ነው። አረሚያ ዩኒቨርሲቲ አሳቡን አንስቶ ዩኒቨርሲቲዎች በጋራ ችግሮችን እያዩ የተሻለ የፖሊሲ አቅጣጫዎችን፣ የልማት አቅጣጫዎችን፣ ምርምሮችን ላይ እንደዚሁም መማር ማስተማሩ ላይም አጠቃላይ በማህበረሰብ አገልግሎት ላይ የተሻለ ስራዎችን ሰርተው ለመንግስትም ሆነ አካባቢው መስተዳድሮች ፖሊሲ ላይ እና ልማት ላይ ይበጃሉ የሚባሉ የመፍትሄ አቅጣጫዎችም በጋራ ዩኒቨርሲቲ ሰርተው ሊኬት እንዲያደርጉ እንዲሁም በሚሰሩ ስራዎች ላይ በአማከርም በምርምር በሌሎች ዘርፎች ላይ በጋራ ተባብረው እንዲሰሩ የሚል መንፈስ ነው ያለው። ፎረሙ በምክር ቤቱ ከሀረማያ ዩኒቨርሲቲ ባሻገር የድሬዳዋ፣ ኦዳቡልቱም፣ አርሲ፣ አዳማ ሳይንስና ቴክኖሎጂ፣ ወሎ፣ ሰመራ፣ መደወላቡ፣ ጅጅጋና ቀብሬ ዳህር ዩኒቨርሲቲዎች እንደተሰባሰቡ ያገኘነው መረጃ ያመለክታል። ባለፈው ሳምንት መጨረሻ ላይ በሀረማያ ዩኒቨርሲቲ የተካሄደው የሁለት ቀን ጉባኤ ላይ የአዋሽና ዋቢ ሸበል የተፋሰስን በሚመለከት የተዘጋጁ ጥናታዊ ጽሁፎችም ቀርበው ውይይት እንደተካሄደባቸው ያገኘነው መረጃ ያመለክታል። በያዝነው ክረምት ከመጠን ያለፈ ዝና በሚያስከትለው ጎርፍ እስከ ት ሚሊዮን ኢትዮጵያውያን እንደሚፈናቀሉ የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ለአሜሪካ ድምጽ አስታውቆ የነበረ ሲሆን ዩኒቨርሲቲዎቹን በዚህ ረገድ የሚመለከታቸውን መንግስታዊ አካላት በጥናትና ምርምር በማማከር የመደገፍ ሚና ይኖራቸዋል ያሉት ዶክተር አስፋው የጥናትና ምርምሮቻቸውን ትኩረቶች በተመለከተም ዶክተር አስፋው ይህን ይላሉ። አንዱ ያው ከጎርፍ ጋር ከድርቅ ጋር በተያያዘ የሚመጡ አደጋዎችን እንዴት መቀነስ ይቻላል፣ ሳይንሳዊ ትንታኔ ሰጥቶ እነዚህም በዘላቂነት ከዚህ ጉዳቶች ቀንሶ ማህበረሰቡ የተሻለ የልማት ቦታዎችን ይዞ በልማቱ እንዴት መቀጠል ይችላል የሚሉ አንድ አቅጣጫ ነው። ጎርፍና ድርቅን በተያያዘ። ሁለተኛው ከደን ሽፋን ጋር በተያያዘ አካባቢት መራቆትን እንዴት ማሳከል ይቻላል የሚል ላይ ፎከስ ያደርጋል። እንደዚሁም ደግሞ የመሬት ምርታማነት መቀነስ ጋር በተያያዘ ከጨዋማ ከመስኖ ጋር በተያያዘ ያያዙ የከሰመድር ውሃ ልማት ላይ እንደዚሁም ደግሞ የውሃ ብክለት ላይ አሁን እዛ አካባቢ የአዋሽና ዋቢ ሸበሌ በተለይ የአዋሽ ተፋሰስ ከፍተኛ የልማት እንቅስቃሴ የሚካሄድበት ነው። በርካታ ከተሞች አሉ። ትልልቅ ከተሞችን አዲስ አበባን ጨምሮ። እንደዚሁም ደግሞ እዛ አካባቢ የመጤ አረም ይባላል፣ ፕሮሶፒስ የሚባል እሱን በመከላከል ደረጃ ወይም ወደ ጥቅም በመዋል ደረጃ ምን አይነት ስራ መሰራት አለበት። እንደዚሁም በታችኛው ደግሞ በዋቢ ሸበሌ ላይም ላይ በርካታ የኢንፍራስትራክቸር ችግሮች የልማ ችግሮች አለበት ኤሪያ ነው። በጣም ሊለማ የሚችል ሰፊ መሬት አለ። የውሃ ሀብትም እንደዚሁ አለ እዛ ላይም በትኩረት እንዴት አድርጎ የምርታማነትን ሊጨምር የሚችሉ የተለያዩ ዘርፎች ላይ እንዴት አይነት ስራ ይሰራል የሚለው ነው ዋ የተቀመጡት ናቸው አቅጣጫዎች በተፋሰስ ልማት ላይ እንዲሰራ በፌዴራል ደረጃ በቅርቡ የተቋቋመው የተፋሰስ ልማት ባለስልጣን አስቀድመውም ከዩኒቨርሲቲዎች ጋር በተናጥል እየሰሩ መሆናቸውንና አሁንም በተቀናጀ ሁኔታ ለመስራት የታየውን ተነሳሽነት በማስተባበር እንደሚደግፉ በመድረክ ላይ በተወካዩ በኩል መግለጻቸውን ያገኘነው መረጃ ያመለክታል። የዋሽና ዋቢሸበሌ ተፋሰሶች ሀያ ሚሊዮን ገደማ ህዝብ እንደሚኖርባቸውና የዋ ጥረትም ጎልቶ እንደሚታይባቸው የተናገዱት ዶክተር አስፋው ተደርጓል በአንጻሩ ክረምት ላይ አካባቢዎቹ በጎርፍ በተደጋጋሚ ይጠቃሉ ብለዋል። ይህም ሚዛን በማስጠበቅና ሌሎችን የልማት ስራዎች በማስተባበር ፎረሙ የበኩሉን ሚና ይወጣል ብለው እንደሚያምኑ ዶክተር አስፋ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ለምሽቱ ግን የተያዘልን ሰዓት ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት መስጠት ከፈለጋችሁ ኮርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አስተያየት ስጡን አት ቪኦኤ አማሪክ የፌስቡክ ገጻችን ነው። በፌስቡክ ገጻችን የውስጥ መስመር አስተያየትና ጥቆማ ካላችሁ ላኩልን። እንግዲህ በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብሬያችሁ ሳስተናግዳችሁ ያመሸዎት ጽዮን ግርማ ነበር። ንጉሱ ታምሬ ስርጭቱን ሲያቀናብርልን ቆይቷል። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። ጤና ይስጥልን።